በኢትዮጵያ ለአስር ወራት የታወጀው የአስቸኳይ ጊዜ አዋጅ ባለፈው አርብ ስምንተኛ ወሩን አጠናቆታል። አዋጁ ዓላማው አድርጎ የተነሳው በአገሪቱ የተቀሰቀሰውን ኃይል የቀላቀለ ተቃውሞ ተከትሎ ሰላም ለማስፈን መሆኑን የመንግስት ባለስልጣናት ተናግረዋል። ይህንንም ለማስፈጸም የተቋቋመው ኮማንድ ፖስት በእነዚህ ጊዜያቶች ውስጥ በሺዎች የሚቆጠሩ ነዋሪዎችን እያሰረ እንደሚገኝና ስለ ሕገ መንግስቱ ትምህርት ወሰዱ የተባሉት ደግሞ ሲለቀቁ ታይተዋል። የዶች ቤሌ ተከታታዮች ሰላም ለማስፈን ነው የተባለውን ይህን የአስቸኳይ ጊዜ አዋጅ አፈጻጸም እንዴት እንደሚመለከቱት ጠይቀን ነበር። ላለፉት ስምንት ወራት የሰብአዊ መብት አያያዝ ሁኔታን በተመለከተ የአዳማ ነዋሪ የሆኑ አንድ ስማቸው እንዳይጠቀስ የፈለጉ ግለሰብ እየተባባሰ መጥተዋል ይላሉ። በኦሮሚያ ክልል በተለያዩ ቦታዎች ተዘዋውረውም የኮማንድ ፖስቱን ስራ መታዘባቸውን እንዲህ ይናገራሉ። ግለሰብና ግለሰብ ቢጣሉ እንኳ የኮማንድ ፖስት ነው የሚይዛቸው። ሂዶ የሚታሰሩት የተለመደ የፖሊስ ጣቢያ ሳይሆን የተለየ ቦታ ነው የሚታሰሩት እና ማታ ማታ ደግሞ ያዛለ ማን ያዘ ቢባል ኮማንድ ፖስት ነው። ፖሊስ አላቅም ይላል። ቤተሰብ ሂዶ መጠየቅ አይችልም። ይሄ የተለመደና የቀጠለ ነገር ነው። ምክንያቱም ማታ ሳታ ትታፈዛለች ፍርድ ቤት ሳትቀርብ ምንም ነገር ሳትጠየቅ ትጠየቅ በመደብደብ ትለቀቃለች ሁሉም ቦታ ያለው ነገር ይሄ ነው። አሁን ምንድን ነው እነሱ አሁን የሚመስላቸው ነገር የቀዘቀዘ ወይ ደግሞ የተረጋጋ ሊመስል ይችላል። ይሄ አይደለም። መሰረታዊ ነገሮች ናቸው መለወጥ ያለባቸው የአገሪቷ እዚህ አይነት ነገር ላይ ደረሰች በምን ምክንያት ነው የሚለው ነገር ነው መታየት ያለበት ይሄ ነገር ነው እንጂ ከመሰረቱ መቀየር እንደዚህ አስቸኳይ ጊዜ አዋጅ አውጆ ስድስት ወር ጠብቆ ሁለት መጨመር መጀመር እንደዚህ አይነት አይደለ አይደለም ሀገር የሚያረጋጋ የአዲስ አበባ ነዋሪ የሆኑና ስማቸው ግን እንዳይጠቀስ የፈለጉት ሌላ ግለሰብ በበኩላቸው ለኮንስትራክሽን ስራ ሲባል በተለያዩ በአገሪቱ ክፍሎች እንደሚዘዋወሩ ለዶቼ ቬለ ተናግረዋል። አዋጁ ሰላም ለማስፈን አላማው አድርጎ ብነሳም እሱን ተገና አድርጎ አንዳንድ ህገ ወጥ ነገሮች ጋሀድ ወጥቶ እንዲካሄድ አድርጎታል ብለዋል። ወደ ክፍለ ሀገር ሲመላለሱ አጋጠመኝ ያሉትን እንዲህ አጋርቶናል አንድ ጊዜ ከአስፈላ ወደ አዲስ አበባ ስመጣ ፍተሻ አለ። እኛ ህዝቡ በቃ መብቱን ያውቃል ግዴታውንም እንደሚያውቅ ሁሉ መብቱ እንግዲህ መጠየቅ አይችልም ግዴታውን ስለሚያውቅ እንፈተሻለን። እና ተደርድረን ብርቱካን ነው ይዣለሁ እንግዲህ እና ብርቱካኑን ፍታው ይለኛል። እሺ ብዬ እፈታዋለሁ። የሚገርም ነገር እንግዲህ ብርቱካን አይተው ስንክትን መያል ተፈለከተ ይታያል። አረ ፍታው ና ብርቱካኑን እስ ስንክት ይኖረዋል እስ እያንዳንዱ ስንክቱን ፍታው አለኝ። ይህን ስታስበው አንተ እኔ እንደዚህ ምሰራ እመስላለሁ እንዴ ና እና በዛ ሰዓት መልሱ ሱ የዝህን ያህል አይደለም ይኔ ያህል አክብሮት አይደለም። ፍልስ ጎማ ምናምን ነው የተቀጠለ። አሁን አዲስ አበባ በየመንገዱ ማታ ማታ ምሽተን ስንሄድ፣ እኛ መታወቂያ ነው የምንጠይቀው። ስንጠይቅ እሺ ብለን ነው የምንሰጠው። እነሱ ግን እናንተ ህጋዊ ሰው ነው ለመሆናችሁ ምን አይነት መረጃ አላችሁ ብለን በምንጠይቅ እንኳ ሰዓት አፍን አትክፈት ምን አገባ ተብለን ነው ብዙ ሰዎች በጎማ ነው የሚመጡት። እንደገና በሁሉ በሽጉጥ ያሰራሩና ለሰባት አመት ፌዴራል ፖሊስ ሆኜ ሰርቻለሁ ያሉንና አስተያየታቸውን የሰጡን አንድ የደሴ ነዋሪ ናቸው። አሁን በንግድ ስራ ላይ ተሰማሪቻለሁ ያሉን እኚህ ግለሰብ የሚከተለውን ብለውናል። ምናየው ከህዝብ ወጥቶ ህዝብን እያሰቃዩ ነው ያሉት። እኔ ራሱ ከህዝብ ነው የወጣሁት ሳይ ሁኔታው ግን የሚያስጠላኝ ስለሆነ ገለል አልኩ። በቃ የለቀቅኩን ለምን ነው? ወንድሜን እኔ መደብደብ አልፈለግም። እስቲ አንተ ሀቅ የምትናገር ሰው ከሆን ይሄ ትክክል አይደለም ብለ በምተችበት ሰዓት አንተ ሌላ ነገር ውስጥ ነው የሚታሰበው ገብተዋል። ከዛ ውስጥ ራሱ ልውጣ ብዬ ነው ራሱ የወጣሁት። እዛው በደሴ ነዋሪ የሆኑት ሌላ አስተያየት ሰጪ በበኩላቸው አዋጁ በባህር ዳርና በጎንደር መረጋጋትን አምጥተዋል ውጤታማም ነው ብለዋል። ያስቸካው ጊዜ አዋጁ ከታወጀ ወዲህ ያው ከሌሎችም ክልሎች እና በአቅራቢያ በባህር ዳርና ጎንደር አካባቢ የነበሩት አመጾች ያው በተወሰነ መልኩ ያው ሙሉ በሙሉ ማለት ባይቻልም ያው ማለት በርደዋል እና የአስቸኳይ ጊዜ አዋጁ ውጤታማ ነይባይ ነ ይህንኑ ጉዳይ በተመለከተ በዶቼ ቬሌ ፌስቡክ ላይ አዋጁ ሰላም አስፍነዋል የሚል አስተያየት የላኩልን አሉ። ሹሻይ በርሄ አዋጁ አረጋግተዋል፣ ሆኖም አሁንም መራዘም አለበት ስሉ አስተያየታቸውን ሰንዝረዋል። የአስቸኳይ ጊዜ አዋጁን በተመለከተ በኢትዮጵያ መንግስት በኩል ያለውን አስተያየት ለመቀበል ያደረግነው ተደጋጋሚ ጥረት አልተሳካም።